ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ኅዳር 25 2016 ዓ ም ዝግጅታችን ጀመረ። በሽርካ ወረዳ ሃይማኖትን የለየነው በተባለ ጥቃት ተጨማሪ አምስት ምዕመና እንደተገደሉ ተገለጸ። እነዚህ ሰዎች አብዛኞቹ አረጋውያን ናቸው። የስልሳ ስምንት ዓመት፣ የአምሳ ዓመት፣ የሰባ ዓመት እናት እንዲሁም የሰላሳ አምስት እና የሀያ አንድ ዓመት ወጣት ናቸው። አራቱ ወንዶች ናቸው። አንዷ ሰባ አመት አዛውንት ናቸው። አረቢት ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ ጠየቁን። የአካባቢው ነዋሪን ነው ቀደም ብለን በጨረፍታ የሰማናቸው። ሙሉ መሰናዶ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይይዘናል። እንደምናምሽታችኋል እንደምንውላችኋል አድማጮቻችን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምታመሸው ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን እናንተም አብራችሁን እንትቆይ ይሁን አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን አስማሙ አየኑ ይጠብቃችኋል ሰላም ጤና ይስጥል እንደምናመሻችሁ አድማጮቻችንና ተመልካቾቻችን የምሽቱ ዜና የማሰማችሁ አስማሙ ነው ነኝ በዕለቱ ከያዝናችሁ ዜናዎች መካከል በኢትዮጵያ የሰላም ስምምነት አፈጻጸም የሚከታተለው የአፍሪካ ህብረት ኮሚቴ ሶስተኛ ስብሰባ ማካሄዱን ናይጄሪያ ውስጥ 85 ሰዎች በተገደሉበት የድሮን ጥቃት ላይ ምርመራ እንዲከፈት መታዘዙን፣ እስራኤል በደቡብ ጋዛ ጥቃቷን አስፍታ ስለመቀጠሉ የሚሉትና ሌሎች ዜናዎች ይገኙበታል። አብራችሁን ቆዩ። ወደ መጀመሪያው ዜና አልፋለሁ። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደውን ጦርነት ተከትሎ የተደረገውን የሰላም ስምምነት አፈጻጸም የሚከታተለው የአፍሪካ ሕብረት የቁጥጥርና የክትትል የጋራ ኮሚቴ ሶስተኛ ስብሰባ ባለፈው አርብ መካሄዱን ከህብረቱ የወጣው መግለጫ አመልክቷል። በስብሰባው ላይ የኢትዮጵያ የፌዴራል መንግስትና የዋት ተወካዮች እንዲሁም የቀድሞ የናይጄሪያ ፕሬዚዳንት ኦሊሶንጎ ኦባሳንጆን ጨምሮ የህብረቱ ከፍተኛ ፓናል ተወካዮች እንደተገኙ መግለጫው ጨምሮ አመልክቷል። የጋራ ኮሚቴ ስብሰባው ሁለቱም ወገኖች የሰላም ስምምነቱ ሙሉ በሙሉ ለመተግበር በድጋሚ ቃል የገቡበት የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና እንደገና ወደ ሲቪል ማህበረሰቡ የሚቀላቀሉበትን ሂደት እንዲሁም ተፈናቃዮችን እንደገና የማስፈሩ ሂደት እንዲፋጠን የተስማሙበት እንደነበረ ታውቋል። በተጨማሪም በሰላም ስምምነቱ ውስጥ ያሉ አንዳንድ ጉዳዮችን በተመለከተ የፖለቲካ ውይይት አስፈላጊነት ላይ የተስማሙበትና የጋራ ኮሚቴው ስትራቴጂካዊ አካሄዱን የሚገመግምበት ስብሰባ ከሁለት ወር ባልበለጠ ጊዜ ውስጥ በኢትዮጵያ እንዲካሄድ የተስማሙበት እንደነበረ መግለጫው አትቷል። ስብሰባው ከዚህ በተጨማሪም የጋራ ኮሚቴው የስራ ዘመን እስከሚቀጥሉ ዓመት ታህሳስ ወር ድረስ እንዲራዘም ወስኗል። በሰላም ስምምነቱ መሠረት የቀድሞ ተዋጊዎችን ትጥቅ የማስፈታት የመበተንና እንደገና ወደ ሲቪል ማህበረሰቡ የሚቀላቀሉበት ፕሮግራም ለመደገፍ የአፍሪካ ህብረት ኮሚሽን ሊቀመንበር ከህብረቱ የሰላም ፈንድ ላይ አንድ ሚሊዮን ዶላር እንዲሰጥ መወሰናቸውን የጋራ ኮሚቴው በምስጋና ተቀብሏል። ኢትዮጵያና ህዝቧ ዘላቂ ሰላም ለመፍጠር የሚያደርጉትን ጥረት መደገፍ እንደሚቀጥል ያስታወቀው ህብረቱ የኢትዮጵያ መንግስትና ህወሓት ለአፍሪካ ችግር አፍሪካዊ መፍትሄ በሚል መንፈስ ላሳዩት ቁርጠኝነት እንዲሁም ሌሎች የሰላም ሂደቱን ይደግፋሉ ያላቸውን መንግስታትና አካላት አመስግኗል። የናይጄሪያ ጦር ሰራዊት ባለፈው ሳምንት መጨረሻ በአንድ የአገሪቱ መንደር ስላደረሰው የድሮን ጥቃት ምርመራ እንዲከፈት የአገሪቱ ፕሬዚዳንት ቦላ ቲኑቡ ማሳሰባቸው ተገለጸ። የድሮን ጥቃቱ የደረሰው በሰሜናዊ ካዱና ክፍለ ግዛት ቱዱን ቢር የተባለች መንደር ነዋሪዎች ከትናንት በስቲያ እሁድ ዕለት በአንድ የእስልምና እምነት በዓል በማክበር ላይ ሳሉ መሆኑ ተዘግቧል። በርካታ ነዋሪዎችም ቆስለዋል። ፕሬዚዳንት ቲቡኑ ጥቃቱ እጅግ የሚያሳዝን ብለው ምርመራ እንዲከፈት ማሳሰባቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። የናይጄሪያ አየር ኃይል በጥቃቱ እጅ የለበትም ብሏል። የናይጀሪያ የጦር ኃይል በአገሪቱ ሰሜናዊ ምስራቃዊ እና ሰሜን ምዕራባዊ ክፍለ ግዛቶች ለበርካታ አስርት ዓመታት ሽምቅ ውጊያ ላይ ከሚገኙ ጽንፈኛ እስላማዊ ታጣቂዎች ጋር በሚያካሄደው ውጊያ በተደጋጋሚ አብራሪ አልባ አውሮፕላኖች ወይም ድሮኖች ሲጠቀም መቆየቱ ይታወቃል። የእስራኤል ኃይሎች በዛሬ እለት ከሐማስ ከታጣቂዎች ጋር የሚያካሄዱትን ውጊያ ደቡባዊ ጋዛ ላይ በማተኮር ቀጥለዋል። ውጊያው የቀጠለው ዓለም አቀፋዊ የረድኤት ተቋማት ሲቪሎች ጉዳት ሳያገኛቸው ግጭቱን ሸሽተው መውጫ መንገድ እንደሌላቸው በማሳሰብ ላይ ባሉበት በዚህ ወቅት ነው። የእስራኤል ታንኮችና ወታደሮች በደቡባዊ ጋዛ ሁለተኛ ትልቅ ከተማ ወደ ሆነችው ወደ ሃን ዩኒስ የተጠጉ ሲሆን የአየር ኃይሎችም በደቡባዊ ጋዛ ጥቃት እያደረሱ መሆኑ ተዘግቧል። የእስራኤል ጦር ሰራዊት ባለፉት ቀናት ባወጣቸው ማስጠንቀቂያዎች የበርካታ የሃን ዩኒስ መንደር ነዋሪዎች ራቅ ወዳሉ የደቡብ ጋዛ አካባቢዎች እንዲሄዱ ሲያሳስብ እንደነበረም ተመልክቷል። ይህ በእንዲህ እንዳለ ጋዛ ውስጥ 1.8 ሚሊዮን ከመኖሪያቸው መፈናቀላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ተናግሯል። የመንግስታት ድርጅት የፍልስጤም ስደተኞች ጉዳይ ቢሮ በበኩሉ ከአንድ ሚሊዮን የሚበልጡ ሰዎች ደቡባዊ ጋዛ ውስጥ በሚገኙ ማዕከሎች ውስጥ መጠለላቸውን አስታውቋል። ትናንት ሰኞ ጋዛን የጎበኙት የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንት ሚሪያና ስፖሊያርክ በበኩላቸው ፍልስጤማውያን ስላሉበት ስቃይ ግምገማቸውን ሰጥተዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የእስራኤልና የሐማስ ውጊያ መልሶ መቀጠሉ እጅግ ያሳሰባቸው መሆኑን ትናንት ሰኞ ተናገሩ። ሐማስ እስራኤል ላይ ሮኬት መተኮሱ እስራኤልም የአየር ድብደባዎችንና የየብስ ጥቃቷን ደቡባዊ ጋዛ ውስጥ ዘልቃ መቀጠሏን ያሰጋቸው መሆኑን ዋና ጸሐፊው አስታውቀዋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱቼሪች ባወጡት መግለጫ የእስራኤል ኃይሎች ያለውን እጅግ አስከፊ ሰብአዊ ችግር የሚያባበስ ድርጊት ከመፈጸም እንድትቆጠብና ሲቪሉን ህዝብ ከባሰ ስቃይ እንዲታደግ ተመድ ማሳሰቡን ይቀጥላል ብለዋል። ሁሉም ወገኖች በዓለም አቀፍ የሰብአዊ ወረዴት ህግጋት መሠረት ያለባቸው ግዴታ እንዲያከብሩ የጠየቁት ጉቴሬዥ ጋዛ ውስጥ ለሰብአዊ እርዳታ የሚያስፈልገው የተኩስ ማቆም ፋታ እንዲቀጥል ተማጽነዋል። በተጨማሪም አሁንም በማስጅ እጅ ያሉት ታጋቾች በሙሉ ባስቸኳይ እንዲለቀቁ ዋና ጸሐፊው አሳስቧል። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትናንት ሰኞ ለሁለት ሰዓት ተኩል ያህል በአካሄደው ስብሰባ የሰብአዊ ወረዴት የተኩስ ፋታው መፍረሱና ውጊያው መቀጠሉን በሚመለከት ተነጋግሯል። በተያያዘ እስራኤልና በርካታ የአይሁድ ድርጅቶች እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሐማስ በሴቶች ላይ አስገድዶ መድፈርን ጨምሮ ፈጽሟል ስላሉትና ዓለም አቀፉ ማህበረሰብ በአመዛኙ በችልታ ተመልክቶታል ስላሉት ጥቃት አጉልተው ለመናገር ትናንት ሰኞ በተባበሩት መንግስታት ድርጅት ዝግጅት አካሂደዋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሰሜናዊ ታንዛኒያ ውስጥ በደረሰው ከባድ የጎርፍ መጥለቅለቅና ናዳ የተነሳ ቢያንስ 47 ሰዎች ሲሞቱ ሌሎች 85 ሰዎች መቁሰላቸውን የአገሪቱ ባለስልጣናት ተናገሩም። ትናንት ሰኞ ለይቱን የጣለው ዝናብ ሐናንግ ወረዳ ውስጥ መኪናዎችን ጨምሮ በንብረት ላይ መጠነ ሰፊ ውድመት አድርሷል። የታንዛኒያ መንግሥት በአገሪቱ በአያሌ ዓመታት ከደረሱ ሁሉ የከፋ በተባለው የጎርፍና የመሬት መናድ አደጋ የተጠመዱትን ብዙ መቶ ነዋሪዎች እንዲረዳ የጦር ሠራዊቱን አሰማርቷል። ዱባይ ላይ እየተካሄደ ባለው የተባበሩት መንግሥታት ድርጅት የአየር ንብረት ጉባኤ ላይ የሚገኙት የታንዛኒያ ፕሬዚዳንት ሳሚያ ስሁል በጎርፍ አደጋ ምክንያት አቋርጠው ወደ አገራቸው እንደሚመለሱ አስታውቀዋል። ኢትዮጵያ፣ ኬንያ፣ ሶማሊያና ደቡብ ሱዳንን ጨምሮ ሌሎችም የምስራቅ አፍሪካ ሀገሮች ኤልኒኞ በሚባለው የአየር ሁኔታ በተባባሱ የጎርፍ አደጋዎች የተጠቁ ሲሆን ብዙ መቶ ሰዎች ሞተዋል፣ በሚሊዮኖች የሚቆጠሩትም ከቀያቸው ተፈናቅለዋል። ኒጀር በአፍሪካ የሳህል ክልል ሁከትን ለማስቆም በሚደረገው ትግል ለመተባበር በሚል የተፈራረመቻቸውን ሁለት ቁልፍ ስምምነቶች የአገሪቱ ወታደራዊ ሁን ታሰርዞታል ይህን የኒጀር የውጭ ጉዳይ ሚኒስቴር ትናንት ሰኞ ይፋ ያደረገው የመንግሥት ከፍተኛ ባለስልጣናት በኒጀር ጉብኝት ላይ ካሉት የሩሲያ ልኡካን ጋር በመከላከያ ትብብር ዙሪያ እየተነጋገሩ ባሉበት በዚህ ወቅት መሆኑ ነው። በሕዝብ የተመረጡት የኒጀር መሪ ባለፈው ሐምሌ ወር በመፈንቅለ መንግሥት ከሥልጣናቸው እስከተወገዱበት ጊዜ ድረስ ኒጀር በአጠቃላይ አውሮፓን ጨምሮ ለምዕራባውያን በሳህል ክልል የቀረቻቸው ዋና የጸጥታ አጋር ሆና ቆይታለች። ተንታኞች እንደሚሉት ሁንታው ስልጣን እንዲመልስ ለማስገደድ የታለሙት ማዕቀቦች ሀገሪቱን ወጥረው ቢዟትም በሌላ በኩል ወታደራዊ መንግስት ጉልበቱ እንዲያፈረጥም እና አዳዲስ ሸሪኮች እንዲፈልግ አድርጎታል። ተመልካቾቻችንና አድማጮቻችን የምሽቱ የዓለም ዜና በዚህ አበቃ። አስማሟየነው ነበርኩኝ። ለቀጣይ ዝግጅቶች ወደ ሀብታሙ ልመልሳችሁ። አስማማዋ አየነውን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲቪ ስ ከዋሽንግተን ዲሲ በቀጥታ የሚተላለፈውን ዝግጅታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ በምስልና ድምጽ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በኦሮሚያ ክልል በአርሲ ዞን ሽርካ ወረዳ ትናንት ንጋት ላይ አምስት ሰዎች በታጣቂዎች እንደተገደሉ አንድ የአካባቢው ነዋሪ ተናግረዋል። የትናንቱ ግድያ የተፈጸመው በወረዳው ሰላሳ ስድስት ሰላማዊ ሰዎች ከተገደሉ ከቀናት በኋላ ነው። ግድያው መቀጠሉን ተከትሎ የሚፈናቀሉ ሰዎች ቁጥር እንደጨመረ አስተያየት ሰጪው ገልጸዋል። አዲስ የተፈጸመውን ግድያ አስመልክቶ ከክልሉ መንግሥት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዘ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት አስተዳደር ጉባኤ ዛሬ ማክሰኞ ባወጣው መግለጫ በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመ ነው ያለውን ጥቃትና ግድያ አውግዘዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ ያጋራናል። ላይ በታጣቂዎች በተፈጸመ ጥቃት አምስት ሰዎች መገደላቸውን አንድ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። ምስራቅ አርሲ ሽርካ ወረዳ ነው። ሼላ ጢጆ ሰሮ ቀበሌ የሚባል ነው። እዛ ቀበሌ የተፈጸመው ያው በተመሳሳይ ሁኔታ እንግዲህ በፊቱ አምስት ሰዎች ተረሽነዋል፣ ተገለዋል። መቼ ማለት ነው? ትናንት ነው። ትናንት ትናንት በሀያ አራት ማለት ነው። ሲነጋጋ አካባቢ ነው ተገደሉት ያው ቀብራቸው ወደ አስር ሰዓት አካባቢ ተፈጽሟል። የአምስቱ ሰዎች እነዚህ ሰዎች አብዛኞቹ አረጋውያን ናቸው። የስልሳ ስምንት አመት፣ የአምሳ አመት፣ የሰባ አመት እናት እንዲሁም የሰላሳ አምስት እና የሀያ አንድ አመት ወጣት ናቸው። አራቱ ወንዶች ናቸው። አንዷ ሰባ አመት አዛውንት ናቸው። አረቢት ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አስተያየት ሰጪው፣ ግድያው እንደ ቀድሞው ሁሉ የኦርቶዶክስ ክርስትና እምነት ተከታዮች ላይ ያነጣጠረ እንደሆነም ጠቅሰዋል። ከዛ ቤት ግድያ ሲፈጸም የነበረው ምሽት ላይ ሌሊት ላይ ነበረ። የትናንቱ ደግሞ ጠዋት ላይ ሰዎቹ ባልጠበቁበት ሁኔታ አካባቢያቸው ሲጠብቁ አድረው ጠዋት ከብቶች ለማሰር እና ለማስወጣ ተዘጋጁ እያሉ ያው ላያቸው ላይ ደርሰው እንደ ላይ ለቃቅመው አሰልፈው ነው የረሸኗቸው። እንደገደሉ ያሉት ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው። በአማርኛ ተናጋሪዎች ናቸው፣ ክርስቲያኖች ናቸው። ቀብራቸው በአካባቢያቸው ቤተ ክርስቲያን ነበረ። ሄላ ማርያም የምትባል ነበር አጥቢያቸው የነበረው ነገር ግን ህዝቡ እስከ መቼ እንደዚህ እናልካለን ብሎ በንዴት አስክሬናቸውን ከዛ ከይዞ ከተገደሉበት ቦታ ቢያንስ የሁለት ሰዓት መንገድ ይሆናል። እዚህ የወረዳው ከተማ ወይም ጎቤሳ ይባላል፣ ሽርካ የወረዳው ስም ነው። ከተማው ደግሞ ጎቤሳ ይባላል። አስክሬናቸውን የአምስቱን አስክሬን ይዞ አስተዳደር ይዞ መጥተዋል ቅሶ ናው ወስዶ እዚሁ በወረዳው ወደሰ ከተማ ጎሳ ኪዳነ ምህረት የተከበሩት ይህ አካባቢ ህዳር አስራ ሶስት ና ህዳር አስራ ሰባት ቀን ሁለት ሺ አስራ ስድስት አመተ ምህረት በታጣቂዎች በተፈጸሙ ጥቃቶች ሰላሳ ስድስት ሰላማዊ ሰዎች እየተገደሉበት ነው። የትናንቱ ግድያ የተፈጸመው የመንግስት የጸጥታ ኃይሎች በወረዳው ጥቃት እያደረጉ ና የአካባቢውን ማህበረሰብ እያወያዩ ባሉበት ወቅት መሆኑንም አስተያየት ሰጪው ገልጸዋል። ቤቶች እየተቃጠሉ እንደሚገኙና የተፈናቃዮች ቁጥር እየጨመረ መሆኑንም አክለዋል። እነዚህ የተገደሉት ሰዎች ቤተሰባቸውን አሸሽተዋል። ልጆች ምናምን፣ ሴቶች አሸሽተው ለከብቶቻቸውና ለአዝመራቸው ሲሉ እዛ አካባቢ ተመልሰው ነው የተገደሉት። ስለዚህ ሌሎችም እየተፈናቀሉ ያሉ ሰዎች እንዳይመለሱ አሁን በተለያየ ቦታ የቤት ቃጠሎ እየተከናወነ ነው። በጣም በርካታ ሰው ተፈናቅሏል። ችግር በተፈጠረባቸው ቀበሌዎች በበርካታ ሰው ተፈናቅሏል። ሰው የለም ማለት ይችላል። አካባቢው ላይ የቀረ ሰው የለም፣ ሁሉም ሸሽቷል። የሰሞኑን ውይይቶች ተደርገው ነበር። እነዚህ ውይይቶች እየተደረጉ ያሉ ነው። እንግዲህ ድጋሜ ግድያ የተከናወነው በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት አስተዳደር ጉባኤ ዛሬ ህዳር አምስት ቀን 2015 ዓ ም ባወጣው መግለጫ በምስራቅ አርሲ ባለፉት ቀናት የተፈጸሙትን ጥቃቶችና ግድያዎች በዝርዝር ጠቅሶ በኦርቶዶክሳውያን ላይ የተፈጸመ ያለው ያለውን ይህን ድርጊት አውግዟል። በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ በደረሰው ጥቃትና ሞት በእጅጉ አዝኛለሁ ያለው አስተዳደር ጉባኤው በዚህ መልኩ የሚደርሰው ጥቃትና ሞት አሳዛኝና ድርጊቱም በጽኑ የሚኮንንና የሚወገዝ ተግባር ነው ሲል አክሏል። በመንግስት በኩል አጥፊዎች ላይ እርምጃ መወሰድ የተጀመረ መሆኑንም ከሀገረ ስብከቱ ማረጋገጡን ጠቅሶ ይህን መሰል በጭካኔ የተሞላ ድርጊት መቆም የሚችልበት ወገኖቻችንም ሕገ መንግስታዊ ከለላን በማግኘት በሰላም መኖር የሚችሉበት መንገድ መፈጠር አለበት ብሏል። ጉዳዩን ተመልክቶ ውሳኔ እንዲሰጥበት ለቋሚ ሲኖዶስ ምክረ ሀሳብ ማቅረቡንም አስተዳደር ጉባኤው ገልጿል። ስለ ጉዳዩ አስተያየታቸውን የጠየቅናቸው የቤተ ክርስቲያኗ የሕዝብ ግንኙነት መምሪያ ኃላፊ ሊቀት ብጉሃን እስክንድር ገብረ ክርስቶስ ጉዳዩ ወደ ሲኖዶስ የተመራ በመሆኑ ሲኖዶሱ ውሳኔ እስኪሰጥበት ድረስ አስተያየት መስጠት እንደማይችሉ ነግረውናል። እንደ አካባቢው ነዋሪ አስተያየት ከሆነ ትናንት ኅዳር 4 ቀን ንጋት ላይ በአርሲ ዞን ሽርካ ወረዳ በታጣቂዎች ተፈጸመ የተባለውን ግድያ በተመለከተ ከኦሮሚያ ክልል መንግስት መረጃ ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የእጅ ስልክ ላይ ደውለን ስልካቸው ጥሪ የማይቀበል ሲሆን የክልሉ አስተዳደር ና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ደግሞ ለስልክ ጥሪ ምላሽ አልሰጡም። ሆኖም ከቀናት በፊት በወረዳው ሶስት ቀበሌዎች የተፈጸመውን የ36 ሰዎች ግድያ አስመልክቶ የአሜሪካ ድምፅ የጠየቃቸው የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የጥቃቱ አድራሽ እርሳቸው ኦነግ ሸኔ ሲሉ የጠቀሱትና ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን እንደሆነ ገልጸዋል። ውንጀላውን ያስተባበሉት በዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ በበኩላቸው ይልቁንም በዞኑ ሽርካ ወረዳ በመንግስት ኃይል ብዙ ሰዎች ተገድለዋል ሲሉ መንግስትን መልሰው መወንጀላቸው አይዘነጋም። በአካባቢው ሰሞኑን የተፈጸሙ ጥቃቶችን በተመለከተ አስተያየት የጠየቅ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጥቃቶቹ መረጃዎች ደርሰውት ምርመራ እያደረገ እንደሚገኝ ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅት ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባም በኦሮሚያ ክልል ያቆየናል። በኦሮሚያ ክልል ቄለ ሞለጋ ዞን በጊዳሚ ወረዳ መካነ ኢየሱስ ቤተ ክርስቲያን ላይ ባለፈው ሳምንት ዓርብ ተፈጸመ በተባለ ጥቃት የዘጠኝ አማኞች ሕይወት እንዳለፈ እማኞችና የአካባቢውን ባለሥልጣናት አረጋግጠዋል። የአሜሪካ ድምፅ አፋን ኦሮሞ አገልግሎት ባልደረባ ቱጅቤ ሆራ የቤተሰብ አባላትንና የአካባቢውን ባለስልጣናት እንዲሁም አማኞቹ ሲወሰዱ በቦታው የነበሩ ማኞችን ኢትዮጵያ መካነ ኢየሱስ ቤተ ክርስቲያንንም አነጋግራ ተከታዩን ዘገባ አጠናቅራለች። አሉላ ከበደ ያቀርበዋል። በኦሮሚያ ክልል ቀለም ወለጋ ዞን ጊዳሜ ወረዳ ባለፈው ሳምንት ዓርብ ምሽት ኅዳር 14 2016 ዓ ም ማልኢኩ በተባለ መንደር በሚገኘው የሞንሃሞ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን ውስጥ ጸሎት ላይ ከነበሩ አስራ ሰባት አማኞች መካከል ዘጠኝ ወንዶች በታጣቂዎች እንደተወሰዱ የአይን እማኞች ተናግረዋል። በዕለቱ በቤተ ክርስቲያኒቱ ውስጥ እንደ ነበረችና ለደህንነቷ ስትል ስሟ እንዳይጠቀስ የጠየቀች ወጣት ለአሜሪካ ድምፅ እንደ ገለጸችው ከሌሊቱ ስምንት ሰዓት ላይ ወደ ቤተ ክርስቲያኒቱ የዘለቁት ታጣቂዎች ዘጠኙን አማኞች ለይተው የወሰዷቸው ለጥያቄ እንፈልጋችኋለን በሚል መሆኑን ታስረዳለች። አርብ ሌሊት ላይ አስራ ሰባት ሰዎች ሆነን እየጸለይን ሳለ በቁጥር ሁለት መቶ የሚደርሱ የመንግስትን ወታደራዊ ዩኒፎርም የለበሱና ሙሉ ትጥቅ ያላቸው ግለሰቦች ወደ ቤተ ክርስቲያኑ ገቡ። ስለምን እንደሚጠይቁን ባናውቅም በእናንተ መካከል ምንም የለም ብለው ጠይቀው ወደ ውጭ እንድንወጣ አዘዙን። ዘጠኙን ወንዶች ከለዩ በኋላ ሴቶችንና አንድ አዛውንትን እንድንመለስ ነገሩን። በያዝነው መጽሐፍ ቅዱስ ብንለምናቸውም ለጥያቄ እንፈልጋቸዋለን ብለው ወሰዷቸው። ወንድማቸው በታጣቂዎቹ እንደተገደለባቸው የተናገሩና ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁ ሌላ አስተያየት ሰጪም የወንድማቸውን ሞት እንዴት እንደሰሙ እንዲህ ያስረዳሉ። የወሰዷቸው ካለንበት 20 ኪሎ ሜትር ርቀት ላይ ነበር። ቦታው ቦቶሮ ይባላል። ሰብል ጠባቂዎችና እረኞች በፍለጋ ላይ ያሉ የአካባቢው ሰዎች የተኩስ ድምፅ ወደ ሰሙበት አካባቢ ሄደው አስክሬናቸውን አገኙ። ልጆቹ በፖለቲካ ውስጥ እንኳን የማይሳተፉና በቤተ ክርስቲያን ውስጥ ያደጉ ወንጌላውያን ሰራተኞች ናቸው። አስክሬናቸው ለሶስት ቀናት ያህል ከቦታው ሳይነሳ ቆይቶ ህዝቡ ተሰብስቦ በዚያው ቀበራቸው። የጊዳሜ ወረዳ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አለማየሁ በለጠ ድርጊቱ መፈጸሙን አረጋግጠው ጉዳዩ በመጣራት ላይ ነው ብለዋል። አዎ ክስተቱ ተፈጽሟል። ማን እንደፈጸመው እየተጣራ ነው። ሰራዊቱ ግን ይህን አያደርግም። እጃቸውን የሰጡና በድጋሚ የጠፉ ቦሸኔ አባላት አሉ። ይህን ድርጊት እየፈጸሙ ያሉት እነርሱ እንደሆኑ እንጠረጥራለን። የወታደር ልብስ የለበሰም ሌላም አካል አለ። በበኩላችን ያው አጥፊው ኃይል ይህን አድርጓል ብለን እንጠረጥራለን። ስለዚህ ሁኔታውን እየመረመርን ነው። የተጎጂዎቹ ቤተሰቦች ግን ለክልሉ አስተዳደር አቤቱታ ማቅረባቸውን ገልጠው ምላሽ ያለማግኘታቸውን ይናገራሉ። የመካነ ኢየሱስ ቤተ ክርስቲያን ፕሬዚዳንት ቄስ ዶክተር ዮናስ ሲገዙ ሁኔታውን እንዴት እየተከታተሉት እንደሚገኙ ጠይቀ ናቸው። ድርጊቱን በተመለከተ በቂ መረጃ እንዳላቸውና መግለጫ ከመስጠታቸው አስቀድሞ ግን የመንግስትን ምላሽ እየተጠባበቁ እንደሚገኙ ገልጸውልናል። እኔ ከሀገር ውጭ ቆይቼ አሁን ነው የተመለስኩት። በቂ መረጃ ለማግኘት ስንከታተል ስለቆየን አሁን በቂ መረጃ አለን። በጉዳዩ ላይ መንግስት እንዲያማክረን ጠይቀናል። እስካሁን ምላሽ አልሰጠንም። በእነዚህ ሁለት ቀናት ውስጥ ምላሽ ካልሰጡ በእኛ በኩል መግለጫ እንሰጣለን። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ወደ አተርቢ በበኩላቸው ድርጊቱ በታጣቂዎቻቸው አልተፈጸመም ሲሉ አስተባብለዋል። በአሜሪካ ድምፅ የአፋን ኦሮሞ አገልግሎት ባልደረባ ቱጅቤ ሆራ ለተጠናቀረው ዘገባ አሉላ ከበደ ነኝ ከዋሽንግተን ዲሲ። ከአሜሪካ ድምፅ በቀጥታ የሚተላለፈው የማክሰኞ ምሽት ስርጭታችን ይቀጥላል። አሁን ደግሞ ወደ ትግራይ ክልል እናቀናለን። በትግራይ ክልል አስከፊ ደረጃ ላይ ደረሰ እንደደረሰ የተገለጸው ረሃብ ተገቢውን ትኩረት ተሰጥቶት ካልተሰራ በቀር በአስር ሺዎች የሚቆጠሩ ሰዎች ህይወት ሊያልፍ እንደሚችል የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ አሳስበዋል። በክልሉ ሃምሳ ሁለት ቀበሌዎች ከረሃብ ጉዳት የተነሳ ሰዎች እንደሞቱ የክልሉ የአደጋ ስጋት አመራር ኮሚሽን ገልጿል። በዛሬው እለትም ረሃቡ ከፍተኛ ጉዳት እንዳያደርስ ስለማገዝ የሚሰራ ክልል አቀፍ ኮሚቴ ለማቋቋም ውይይት ተካሂደዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል። በትግራይ ክልል ባለፈው የክረምት ወራት በሶስት ዞኖች ማለትም በምስራቅ በደቡብና ደቡባዊ ምስራቅ ዞኖች በቂ ዝናብ ባለመዝነቡ ድርቅ እንደተከሰተና የተሻለ ዝናብ በታየባቸው ሰሜናዊ ምዕራብና ማዕከላዊ ዞኖች ደግሞ ጊዜውን ያልጠበቀ ዝናብ በምርት ላይ ጉዳት እንዳስከተለ የክልሉ የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ገብረ ሕይወት ገብረ እግዚአብሔር ዛሬ ማክሰኞ ለአሜሪካ ድምጽ በሰጡት ቃለመጠይቅ አብራርተዋል። ድርቁ በተከሰተባቸው ዞኖች በሚገኙ ሀምሳ ሁለት ቀበሌዎች ሰዎች ከረሃብ የተነሳ ለሕልፈት እየተዳረጉ እንደሆነ የገለጹት ዶክተር ገብር ሕይወት ጉዳቱ የደረሰባቸውን አካባቢዎች በአስረጅነት ጠቅሰዋል። በአበርገላ ወደ 83 የሆኑ ሰዎች እንደሞቱ፣ በአጽቢ ወደ ስልሳ ስድስት የሚሆን አድግራት ጉሎምዳ ኢሮፓ አካባቢ 77 እንዳባጽሃማ የሚባለው የሴንትራል ዞን 28 ከነዚህ ደግሞ 25 ህጻናት እንደሆኑ የመጣ ሪፖርት አለ። በረሃ ምክንያት የመጣ አሁን በዚህ ሁለት በጥቅምትም ከዳርም የመጣ ሪፖርት ነው። ስለዚህ በጣም ሴንሲቲቭ የሆነ በተለይ የምግብ ጠቱን አሁን እየጨመረ በሚሄድበት ቁጥር የሰሞት ነው የሚመጣው ። ድርቁ እያስከተለው ስላለው ጉዳት ከፌዴራል መንግሥት ጋር በመተባበር ጥናት እየተካሄደ እንደሆነ ያስታወቁት ኮሚሽነሩ በቅርቡ የጥናቱ ግኝት ለህዝብ ይፋ እንደሚደረግ ጠቁመዋል። በጥቅምትና በህዳር ወራት በክልሉ የተከሰተው ረሃብ ቀድሞ ያልተለመደ ነው ያሉት ኮሚሽነሩ በቀጣይ ወራት ችግሩ ሊባባስም እንደሚችል አመልክተዋል። በዛሬው እለት ክልሉ ያጋጠመው ረሃብ በህዝብ ላይ ከፍተኛ ጉዳት ሳያደርስ ለመከላከል መከላከል ስለሚቻልበት ሁኔታ ውይይት እንደተካሄደ ዶክተር ገብሪ ህይወት ገልጸዋል። ድርቁስ ምንድን ነው ያመጣው? ነው ድርቁ ወደ ረሃብ አደገ። ስለዚህ የሚበላ የለም። አሁን ደግሞ ሰዎች መመስ ጀምረዋል ነው። ስለዚህ የዛሬው መድረክ ምንድን ነው፣ አጠቃላይ የሚመለከታቸው ሁሉም በግልም ይሁን በመንግስትም ይሁን በመንግስታዊ ያው ድርጅትም ያሉት እንደ አንድ ምክር ቤት ታስቦ ነው ዲክለር የተደረገው። ስለዚህ ኢንተርቬንሽን ያስፈልጋል እንደ መንግስትም እንደ ፌዴራል መንግስትም እንደ ዩኤንም ኢንተርቬንሽን ያስፈልገናል። ስለዚህ እኛ የፈጠረብ ድርቅን የነበረው ወደ ረሃብ አድገዋል። በረሃብ ምክንያት ደግሞ ሰዎች እየሞቱ ነው። ስለዚህ ዛሬ ጥሪ ነው የቀረበው ለዓለም ማህበረሰብም፣ ለዲያስፖራም፣ ለክልሎችም፣ ለፌዴራል መንግስትም ነው ዛሬ የተደረገው። በውይይቱ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም ድርቁ ያስከተለው ረሃብ ከፍተኛ አደጋ እንደጋረጠ ገልፀው ብሔራዊ ኮሚቴ ሲሉ የጠሩትን ክልል አቀፍ ኮሚቴ የከፋ ጉዳት እንዳያደርስ ለመከላከል እንደሚሰራ አስታውቀዋል። ሲሪስ ፌሜን አጋጥሞናለው ተግባር ሰዋት ሙማ ከፍተኛ ረሃብ አጋጥሞናል። ሰዎችም እየሞቱ ናቸው። ይህን ለመግታት ካልተንቀሳቀስን የሺዎችን ብሎም የአስር ሺዎችን ዕልቂት የምናስተናግድበት አደጋ ሊፈጠር ይችላል። አደጋውን መቅረፍ ብሔራዊ አጀንዳችን አድርገን በየቀኑ የምንጨነቅበትና ሁሉንም አይነት አቅማችንን የምናሳርፍበት ሊሆን ይገባል የሚል እምነት አለን። በውይይቱ ላይ የተሳተፈው ተክሊት ሀይላይ ከሌሎች ጓደኞች ጋር ሁኖም ገንዘብ በማሰባሰብ በጭላ በርገለ ለሚገኙ የረሃብ ተጎጂዎች ከአንድ ሺህ ስምንት መቶ በላይ ኩንታል እህል አድርሷል። ረሃቡን ለመቋቋም የሚቻለውም ስለ ክስተቱ አደጋው በይፋ አስቸኳይ አዋጅ በማወጅ ነው ይላል። ያለው ሁኔታውን ለመግለጽ እንግዲህ ወዴት እንደሆነ የማያውቀውን እርዳታ መኪና ጭና ስታርፍ፣ እርዳታም ላይሆን ይችላል ምን እንደሆነም ሳያቅ ወደ አካባቢው ብቻ መኪና የሆነ ነገር ጭና መግባቷ እርዳታ ነው ብሎ ተስፋ በማድረጉ ብቻ እልልታውን ካቀለጠው፣ እንግዲህ ከዚህ በላይ ምን ያህል ችግር ውስጥ እንዳለ የሚገልጽልን ነገር የሚኖር አይመስለኝም። ያለው ምላሽ ያለው እርዳታም ገና የማንቃያ ደወል ነው የተደወለው እንጂ ገና ነው። ይህ የተደረገ የምትለውም አይደለም። አስቸኳይ አዋዝ የሚታወጅ ያለበት በቃ፣ የመጀመሪያው ለሚመለከተው ኢንተርናሽናልም፣ ናሽናልም፣ ኮንቲኔንታልም የሚሆን ኦርጋናይዜሽኖች ድጋፍ እንዲያደርጉ ጥሪ መደረግ አለባቸው። የነም ልበት ለአሁኑ ይደርሳሉ በየሳሁን ሞቢላይዝም ለማድረግ ወራቶች ይፈልጋሉ። ገዝተው ለመምጣት ወራቶች ይፈልጋሉ። አትሊስት በየካቲት አካባቢ እንኳን እንዲደርሱ ነው። እስከዛ ለሚሞት ሰው ያው እዚህ ያለውን እንዳይሞት ለማድረግ እንሞክራለን። የትግራይ ክልል የአደጋ ስጋት አመራር ኮሚሽነር ዶክተር ገብረህይወት ገብረ እግዚአብሔር በ31 የክልሉ ወረዳዎች ውስጥ ባሉ በ196 ቀበሌዎች ድርቁ እንደተከሰተ ገልጸው በእነዚህ አካባቢዎች ከ140 ሺህ ሄክታር በላይ የተዘራው ማሳ ምርት እንዳላስገኘ አስታውቀዋል። በዚህም 114 ሺህ አባ አባወራዎች ለረሃብ እንደተጋለጡ አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለ። ሙልጌታ ጽባሃ እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ደቡብ አፍሪካ ጎራ እንላለን። ኔልሰን ማንዴላ የደቡብ አፍሪቃን የዘር መድሎ ስራ ሲታገሉ 27 ዓመታትን በስር ያሳለፉና በመጨረሻም የአገራቸው የመጀመሪያ ጥቁር ፕሬዚደንት ለመሆን የበቁ በዓለም አቀፍ ደረጃም ታላቅ ምሳሌ ሆነው ያለፉ ሰው ነበሩ። ኬት ባርትሌት ባደረሰችን ዘገባ እንደጠቆመችው ማንዴላ ከሕልፈታቸው አስር ዓመታት በኋላ አገራቸው ያለችበትን የዛሬ ይዞታ ቢመለከቱ በእጅጉ ያዝኑ ነበር ሲሉ የቀድሞ ጓዶቻቸው የቤተሰቦቻቸው አባላትና ተንታኞች በአንድ ድምፅ ይናገራሉ። ሙሉ ዘገባውን አሉላ ከበደ እንደሚከተሉ አሰናድቶታል። በዓለም አቀፍ ደረጃ ከፍተኛ እውቅና የነበራቸውና ተወዳጅ የነበሩት ደቡብ አፍሪቃዊው ኔልሰን ማንዴላ ከአስር ዓመት በፊት እንደ አውሮፓውያን የዘመን አቆጣጠር በታህሳስ አምስት ሁለት ሺ አስራ ሶስት በዘጠና አምስት ዓመታቸው ነው ከዚህ ዓለም በሞት የተለዩት። የሕይወታቸውም ታላቅ ስኬት ለበርካታ አስርት ዓመታት ከቀጠለው በቁጥራቸው አናሳ የሆኑት ነጮች እጅግ ጭካኔ የተመላ አገዛዝ በኋላ ከፓርቲያቸው የአፍሪቃ ብሔራዊ ኮንግረስ ጋር በመሆን ነጻነት እና ዲሞክራሲ ለአገራቸው ማምጣታቸው ነው። የቀድሞ ጠላቶቻቸውን ይቅር በማለት በዓለም እጅግ ተራማጅ ከሆኑ ህገ መንግስቶች አንዱን እውን አደረጉ። በዚህም ደቡብ አፍሪቃ ለዓለም የሞራል ተምሳሌትና የተስፋ ብርሃን ሆና ታየች። እናም ማንዴላ ለአንድ የሥልጣን ዘመን አገለገሉ። ማንዴላ በጡረታ ላይ ሳሉም ስለ ፓርቲያቸው ኤንሲ ሲናገሩ ከተተኪዎቻቸው አንዱ የነበሩትን የቀድሞውን ፕሬዚዳንት ጃኮብ ዙማን ጨምሮ ፓርቲያቸው በሙስና ቅሌት ውስጥ ተዘፍቋል ብለው ነበር። ዛሬም ተቺዎች የግል ሕይወታቸውን ማበልጸግ ብቻ የሚያስቡ ግለሰቦች የበዙበትና ለአብዛኛው ድሃ ደቡብ አፍሪቃውያን የተሻለ ሕይወት መፍጠር ያልቻለ ድርጅት ሆነዋል ሲሉ ኤኤንሲን ይወቅሳሉ። ማንዴላን በስፋት ይታወቁበት በነበረው ስማቸው ማዲባ እያሉ ይህን ቢያዩ በሁኔታው እጅግ ቅር በተሰኙ ነበር ሲሉም ይህንኑ ያስረዳሉ። በአንድ ወቅት ገናና የነበረው የአፍሪካ ብሔራዊ ኮንግረስ አባላት የሆኑ የአንዳንድ የካቢኔ ሚኒስትሮችን ምግባር ጨምሮ በሀገሪቱ እየተንሰራፋ በመጣው ሙስናና ንቅዘት በእጅጉ ባዘኑ ነበረ። ከማንዴላ የቅርብ ወዳጆች አንዱ የነበሩትና እንደ አውሮፓውያን የዘመን አቆጣጠር በ1972 የአፓርታይድ የጸጥታ ኃይሎች በፖስታ በተላከ ቦምብ አማካኝነት የመግደል ሙከራ ያደረጉባቸው የጸረ አፓርታይድ ታጋዩ ፒተር ሃይን ናቸው። የሰማ ናቸው። በርካታ የቀድሞ የኤንሲ ታጋዮችና በሕይወት የተረፉ የማንዴላ ዘመን ሰዎች ግን ሁኔታውን በተመለከተ አስተያየት ከመስጠት ተቆጥበዋል። ይሁንና ከታላቁ ምሪ የልጅ ልጆች አንዱ የሆነው ንዳባ ማንዴላ ግን የቀደሙት የኤንሲ ታጋይ ማንዴላ ይህን ቢያዩ ምንኛ ቅር በተሰኙ ሲሉ የሰጡትን አስተያየት አስተጋብቷል። ኦፍ ኮርስ ማይ ግራንድፋዘር ማዲባ ውድ ሃቭ ቢን ቨሪ ዲስአፖይንትድ ቱ ሴይ ዘ ሊስት በእርግጥ አያቴ ማዲባ እጅግ የወዱት የነበረው ፓርቲ ኤኤንሲ ዛሬ ያለበትን ሁኔታ ቢያይ ቢያንስ ለብርቱ ሐዘን በተዳረገ ነበር። አንዳንድ የፓርቲው አባላት ኤኤንሲን ለውድቀት እየዳረጉት ነው ብዬ አስባለሁ። ያለ ጥርጥር ይህን መሰረት የሳተ ሁኔታ ይበልጥ እንዲከፋ በማድረግ ላይ ያሉ ሚኒስትሮች አሉን። ፕሮፌሰር ሉሚኬሌ ሞንዲ በጆሃንስበርጉ የዊት ዋተርስ ራንድ ዩኒቨርሲቲ የምጣኔ ሀብት ትምህርት መምህር ናቸው። ዛሬ ደቡብ አፍሪቃን ከገጠሟት ዋና ዋና ችግሮች ውስጥ ናቸው ያሏቸውን ይዘረዝራሉ። የስራ አጥ ቁጥር በጣም ከፍተኛ ነው፣ 32.5 በመቶ ገደማ ሲሆን ከሁሉም በላይ ደግሞ ያልተመጣጠነው የኑሮ ሁኔታ ይበልጡኑ ተባብሰዋል። ድህነትም እንዲሁ ስር ሰደዋል። የውሃ የመንገድና የኤነርጂ መሠረተ ልማት ተንከታክተዋል። በደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተካሄደበት ሰላሳኛ ዓመት በሚደፍንበት በሚቀጥለው ዓመት መራጮች ዳግም ድምፃቸውን ለመስጠት ወደ ምርጫ መስጫ ጣቢያዎች ያቀናሉ። በርካታ የምርጫ ትንበያዎች እንደጠቆሙትም ኤንሲ ለመጀመሪያ ጊዜ በአገሪቱ ሸንጎ ያለውን አብላጫ መቀመጫ ያጣል ተብሎ ተጠብቋል። ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ ሰባት ሰዓት ከ30 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ ሶስት ሰዓት ነው። ወደ ሁለተኛው ምዕራፍ ከመሸጋገራችን በፊት ዋሽንግተን ላይ ቆይታ እናደርጋለን። በአሜሪካ ፕሬዚደንታዊ ምርጫ ፉክክር የሪፐብሊካን ፓርቲ እጩዎች አራተኛውንና የመጨረሻውን ክርክር ነገ ረቡዕ ያደርጋሉ። ለመጨረሻ ጊዜ ክርክሩ የሚያቀርቡት እጩዎች አራት ብቻ ናቸው። ይህም ታዳሚዎች ከተፎካካሪዎቹ ብዙ እንዲሰሙ ያስችላል ተብሏል። የቪኦኤ የዋሽንግተን ዘጋቢ ካሮሊን ፐርሱቲ በላከችው ሪፖርት ተፎካካሪዎቹ በክርክሩ ነጽረው ለመውጣት ምን ማድረግ እንዳለባቸው ትነግረናለች። እንግዲህ ወልዴ ያሰማናል። ከአንድ ወር በፊት ለክርክር ሲገናኙ አምስት ነበሩ። መመዘኛው ጠበቅ በማለቱ ለአራተኛውና ለመጨረሻው ክርክር የሚቀርቡት አራት ብቻ ሆነዋል። በዚህ የመጨረሻ ክርክር እያንዳንዱ ተፎካካሪ ሁለት ግቦች አሉት፤ ከሌሎቹ ነጥሮ መውጣትና ከቀድሞው ፕሬዚደንት ዶናልድ ትረምፕ እንደሚለዩ ማሳየት። በመሆኑም በትረምፕ ላይ በርካታ ትችቶች እንደሚሰነዘሩ ይጠበቃል። በዚህ ረገድ የቀድሞው የኒው ጀርሲ አገረ ገዥ ክሪስ ክሪስቲ ከትረምፕ በተቃርኖ የቆሙ መሆናቸውን አሳይተዋል። ሌሎቹ ግን የትረምፕ ደጋፊ ድምፅ ሰጪዎችን ላለማስቀየም መርጠዋል። በኤምሪ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት አንድራ ግሊስፒ የትረምፕ ደጋፊ ድምፅ ሰጪዎች ሌሎች እጩዎችን ለማድመጥ ክፍት ሊሆኑ ይችላሉ ባይ ናቸው። እንደሚመስለኝ ጥያቄውና አስቸጋሪው ጉዳይ ትራምፕን የማይደግፈው የፓርቲ ወገን ምንድን ነው፣ ሊያንቀሳቅሰው የሚችለው የሚለው ጥያቄ ነው። ከዚህ በፊት ለትራምፕ ድምፃቸውን የሰጡትስ ትኩረታቸውን ሊስብ የሚችለው ጉዳይ ምንድን ነው የሚለው ነው። ምክንያቱም ድምፃቸውን ሰጥተዋቸው የነበረ ቢሆንም ለዘላለም ከእርሳቸው ጋር ላይሆኑ ይችላሉ። ሌሎችን ለማድመጥና ለሌላጩ ድምፅ ለመስጠት ፈቃደኛ ሊሆኑ ይችላሉ። በተለይ አሁን ትራምፕ በርካታ የሕግ ችግሮች ባሉባቸው ወቅት የሕግ ችግሮቹ እያሉም ወደ ዘጠና አንድ የሚሆኑ ክሶች ናቸው ትራምፕ በመምራት ላይ ናቸው። ባለፈው ሳምንት የተካሄደ የህዝብ ድምፅ መለኪያ እንዳመለከተው ትረምፕ 60 በመቶ በማግኘት ከፍሎሪዳው አገረገዥ፣ ራን ደ ሳንቴስ እና በተመድ የቀድሞ የአሜሪካ አምባሳደር ከነበሩት ኒኪ ሄሊ ቀድመው ይገኛሉ። ለአራተኛ ጊዜ ትረምፕ በእጩዎቹ ክርክር ላይ አይገኙም። በረቡ ክርክር ላይ አዲስ አጀንዳ የሚሆነው በእስራኤል ሐማስ ጦርነት የታጋቾች መለቀቅ ጉዳይ ይሆናል። እጩዎቹ የሪፐብሊካን ፓርቲው ለእስራኤል በሚሰጠው ድጋፍ ላይ ይስማማሉ። ነገር ግን ተጨማሪ አሜሪካውያን እንዲለቀቁ አልተደራደሩም በሚል ፕሬዝደንት ጆ ባይደንን ሊያብጠለጥሉ እንደሚችሉ ይጠበቃል። የጦርነት ታክቲክንም በተመለከተ ሊለያዩ ይችላሉ። አረን ካል በሚችጋን ዩኒቨርሲቲ የክርክር ኃላፊ ናቸው። እንደሚመስለኝ የተኩስ አቁሙን በተመለከተ ጥያቄ ይኖራል። ተኩስ አቁም ያስፈልግ እንደሆ መነጋገሪያ ይሆናል። ታጋቾችን ለማስለቀቅ ተደጋጋሚ ተኩስ አቁም ማድረግን በተመለከተ ጉዳዩ ሊነሳ ይችላል። ያ የማይሳካ ከሆነ ደግሞ ታጋቾችን ለማስለቀቅ በጋዛ ላይ ጥቃቱ ይቀጥል የሚል ነገርም ሊነሳ ይችላል። ይህ ግን የሚፈለገውን ውጤት የሚያመጣ አማራጭ አይደለም። እጩዎቹ የሪፐብሊካን ድምፅ ሰጪዎችን ለማሳመን ነገ ምሽት የሁለት ሰዓት ያህል ጊዜ አላቸው። በግዛት ደረጃ የሚደረገው ፉክክር ካውከስ ከስድስት ሳምንት በኋላ ይካሄዳል። ያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ የምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ጨርሰን ወደ ሁለተኛው አጋማሽ የምንዘዋወርበት ሰዓት ላይ ደርሰናል። የመጀመሪያው መሰናዷችን ትምህርት ነው። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሳነች ወረዳ በኦሞ ወንዝ ጎርፍ የተጠለቀለቁ ትምህርት ቤቶች በሙላቱ በመወጣታቸው ከሶስት ሺህ በላይ ተማሪዎች ከትምህርት ገበታ ውጪ እንደሆኑ የወረዳው አስተዳደርና የአካባቢው የአካባቢ ነዋሪዎች ለአሜሪካ ድምፅ በስልክ ተናግረዋል። የወረዳው አስተዳደሪ አቶ ፍቅረ ማርያም አይመላ በጎርፍ ሙላቱ በተዋጡት ትምህርት ቤቶች ምትክ ተፈናቃዮች በተጠለሉባቸው ስፍራዎች ጊዜያዊ ትምህርት ቤቶችን ለማቋቋም እንቅስቃሴ እንደተጀመረም አስታውቀዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩን ኦቻ በወረዳው የሚገኙ 28 ትምህርት ቤቶች በውሃ ሙላት በመጎዳታቸው የመማር ማስተማር ሂደቱ እንደተስተጓጎለና የጤና ተቋማትም ከአገልግሎቱ ውጭ እንደሆኑ አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩን ይዘዋል። የኦሞ ወንዝ ሙላት ባስከተለው የጎርፍ አደጋም ማኅበራዊ ተቋማት መወደማቸውን አንዳንዶቹም መከበባቸውን ከተፈናቃዮች ውስጥ አንዱ የሆኑት አቶ ካሳሁን ሻለ ተናግሯል። ልጆቻቸው ይማሩባቸው የነበሩ የሳልኮልም እና የቦርሻ ተቀበለ ትምህርት ቤቶች መዘጋታቸውንም ገልጿል። ልጆች ትምህርት የተማሩ መጠን የማቋረጥ ስለደረሰባቸው ጠቅላላ አሁን እዚህ መንደሮች ነው ያሉ ጠቅላላ አራት መንደር ተፈናቅሎ ወደዚህ ስለወጡ አካባቢ ላይ አሁን የጤና አሁን በሸራ መሰለይ የሰራ ነው ግን ያው የተንቀሳቀሱ እየሰሩ ነው። ነገር ግን ግብርና ትምህርት በቃ ልጆች አሁን መንደር ውስጥ ነው። ሙሉ ወረዳ ማይከል የተንቀሳቀሱ እያከሙ ነው። ግን አሁን እዚህ ቅድምም አሁን የመጡ ህመምተኞች ፔሽንቶች አሉ። ነገር ዛሬ አልመጡም ሰዎቹ እዛ ያለው ንብረት በውሃ ተከቦ ጠቅላላ በቃ ውሃ በውሃ ነው ሆነ በዛ ነው ተፈናቅለው ለዚህ ወቅቱ በቂ ሰብአዊ ድጋፍ እንደማይቀርብላቸውና ያለ መጠለያ እንደምኖሩ እንዲሁም በተለያዩ ቀበሌዎች የሚገኙ ትምህርት ቤቶች በሙላቱ በመዋጣቸው ትምህርት መቋረጡን የተፈናቃዮች ተወካይና ተፈናቃይ ነኝ የምሉት አቶ ታደሰ ስቶሸ ገልጿል። ቤተሰብ ስላለ ይህ ሁለተኛ ደረጃ አንድ እስከ ስምንት ደግሞ አንድ ትምህርት ቤት አለ። ቃላ ወደ ሶስት ትምህርት ቤቶች ናቸው። ትምህርት ቤቱ በውሃ እዛ ስለተከበበ አሁን ትምህርት ተቋርጧል። ልጆችም እዚ ቤተሰቦቻቸው ጋር ወደ ስለወጡ አሁን ትምህርት ተቋርጧል። ጤናዎች ጤና እዛ ቀርቷል። ጤናዎች ግን እየመጡ እዚህ ሰፍሯል። በቦታው ላይ ሰፍሮ ተክሎ እየሰሩ ነው። ጤናዎች ያው በቂ አይደለም ግን እስካሁን ልጆች ተማሪዎች ዝም ብሎ እዚህ ጋር ቆጅ ብሏል። ተቋርጧል። በተጨማሪም ጤና ጣቢያዎችና ጤና ኬላዎች መከበባቸውና መጎዳታቸውን ተናግሯል። ውሃ አሁን እዚ ከዚህ በኋላ እንደሁም ከዚህ አንሄድም ወደዛ እንመለስም እዚ ሆነን ለእኛ የሚያስፈልገ ተቋማቶች ትምህርት ቤቱ ለተማሪዎች ትምህርት ቤት ትምህርት ቤትም ሁሉ ትምህርትም ሁሉ ተቋርጧል። ትምህርት ቤት እዚ ጋር መንግስት ለእኛ መገንባት አለበት። ጤና ኬላ ሕክምና አክም ቤትም እዚህ ጋር መሰራት አለበት ለነፍስ ጡሮች፣ ታመሙ ሰዎች፣ ይህኑ ሁሉም መሟላት አለበት። የዳስነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይምላም በጎርፉ ጉዳት ደርሶባቸዋል ካሏቸው ከሰላሳ ትምህርት ቤቶች ከሶስት ሺህ በላይ ተማሪዎች ከትምህርት ገበታቸው ውጭ መሆናቸውን ለአሜሪካ ድምፅ በስልክ ተናግረዋል። ተፈናቃዮች በተጠለሉባቸው ትምህርት ለማስጀመር ጥረት የተደረገ ነው ብለዋል። በወረዳ ኮሚትመንት ተወያየተን ውሳኔ አስተላልፈን ህዝቡ ሙሉ በሙሉ መውጣት ወደ ደረቃማ ቦታ እንዲወጣ እያደረግን ያለ ነው። ከዛ ውጭ እንጆዎችም አሉ ኢማጂን ዋን ዴይ የሚባሉ ፕሮጀክት እንጆ ከለም ላይ የጊዛዊ ትምህርት ቤት እንዲጀምር ከዛ ውጭ ወርድ ቪዥን ደግሞ አሪኳን ላይ እንዲጀምር የሚል ተነጋግረን እሱም አሁን ኦረዶ ወደ ስራ ገብቶ ነው ያሉት። ከዛ ውጭ ይህሎች የቀረቡ ነው። ነገር ግን ዘላቂ መፍትሄ ላይ ገና የመጀመሪያ ዙር የሚሆነው በአጭር ጊዜ ውስጥ ማድረግ ያለብን ሲጥድ ነው፣ አወጣ ነው። ከዚያ የዘላቂ ደግሞ አወጥተናል። በወደሙት ምትክ ግዛው ትምህርት ቤቶችን ለማቋቋም እንቅስቃሴ ስለመጀመሩም አቶ ፍቅረ ማርያም ተናግሯል። ቀጣይ እንደ መንግስት ወደ ሀያ አራት ትምህርት ቤቶች እንዲገነቡ ተነጋግረን ወደ አራት ጤና ጣቢያዎች እንዲገነቡ ጤና ኬላ ከአስር በላይ ጤና ኬላዎች እንዲገነቡ የወደመብኝ እንዲገነቡ በሱ ዙሪያ ላይ በደንብ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ሕዳር ሰባት ቀን 2016 ዓ ም ባወጣው ሪፖርት ከዳሰነች ወረዳ አጠቃላይ የቆዳ ስፋት 65 በመቶ በጎርፍ ሙላት መጥለቅለቁን አስታውቋል። በወረዳው የሚገኙ 28 ትምህርት ቤቶች፣ 9 የጤና ተቋማት፣ 21 የውሃ ተቋማት እንዲሁም 13 ሶላር ኃይሎችና ሌሎችም መሠረተ ልማቶች መውደማቸውን አስታውቋል። በዚሁ ምክንያት ትምህርት መስተጓጎሉና የጤና ተቋማት በጎርፍ በመጥለቅለቃቸው ከአገልግሎት ውጭ መሆናቸውንም ቢሮ አረጋግጧል። በደቡብ ኦሞ ዞን በዳስነች ወረዳ ከሚገኙ አርባ ቀበሌዎች ውስጥ 34ቱ የተባባሰ በቀጠለው የኦሞ ወንዝ ጎርፍ እንደተጥለቀለቁና በጎርፍ የተፈናቀሉትም ሰዎች ቁጥር 79 ሺህ መሆናቸውን የወረዳው አስተዳዳሪ አቶ ፍቅሬ ማርያም አይመላም ለቪኦኤ ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። ዮናታን ዘብዴውስን ለቀደመው ዘገባ እናመሰግናለን። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ መሰናዶ ደግሞ ንግድና መጣኔ ሀብት ነው። አበዳሪ ሀገራት ለኢትዮጵያ የብድር እፎይታ መፍቀዳቸው ከጊዜያዊ መፍትሄነት የዘለለ ኢኮኖሚያዊ ጥቅም የለውም ሲሉ የአሜሪካ ድምፅ ያነጋገራቸው የመጣኔ ሀብት ባለሙያዎች ተናገሩ። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምሕረቱ የ15 ቢሊዮን ዶላር እፎይታ ኢትዮጵያ ማግኘቷን በሕዝብ ተወካዮች ፊት ቀርበው የሩብ ዓመት እቅድ አፈጻጸም ባቀረቡበት ወቅት ተናግረዋል። የኢትዮጵያ ኢኮኖሚ መዋቅራዊ የፖሊሲ መፍትሄ አስፈልገዋል ያሉት ባለሙያዎቹ አሁን ካለበት የተወሳሰበ ችግር አንጻር እፎይታ ቢሰጥም በቀጣይ ጊዜያት ለመክፈል የሚያስችል ተጨማሪ ገቢ የሚያመነጭ አይደለም ይላሉ። አስመማዋየ ነው የዚህን ጉዳይ ዝርዝር ይነግረናል። ኢትዮጵያ ተደጋግሞ ስጠይቆ የቆየችው የብድር መክፈያ ጊዜ ፎይታን የአበዳሪ ሀገራት መፍቀዳቸውን መንግሥት ከሰሞኑ ገልጿል። የብሔራዊ ባንክ ገዢ ማሞ ምሕረቱ የ1.5 ቢሊዮን ዶላር ፎይታ ማግኘቷን ያረጋገጡት ህዳር 19 2016 ዓ ም በሕዝብ ተወካዮች ምክር ቤት ተገኝተው የተቋማቸውን የሩብ ዓመት ዕቅድ አፈጻጽም ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። በየአመቱ ለዳ ልንከፍለው የሚገባውን ወደ 1.5 ቢሊዮን ዩኤስ ዶላር እዛ አካባቢ ጉዳስ ገንዘብ ለመቀነስ አስችሎናል። ይሄ በሚሆንበት ጊዜ በአጠቃላይ አውትፍሎው ወይም ደግሞ የሚወጣው ገንዘብ ወደ 1.5 ቢሊዮን ዶላር ስለሚቀንስ በአጠቃላይ ኢትዮጵያ ውስጥ የተረጋጋ የውጭ ምንዛሪ አስተዳደር እንዲኖር ከፍተኛ የሆነ ገዛ ያካሂዳል። ቀደም ብሎ በተለያየ መልኩ በአበዳሪዎችና በኢትዮጵያ መንግስት በኩል ሲደረጉ የነበሩ ንግግሮችን ተከትሎ እፎይታው እንደተፈቀደላት ሲገለጥ ቢቆይም የብሔራዊ ባንክ ገዢ ይህን ሲያረጋግጡ የመጀመሪያው የመንግስት ኃላፊ ናቸው። በዚህ ጉዳይ ያናገርናቸው በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አጥሎ አለሙ የብድር መክፈያ ጊዜ ሽግሽጉ ለሀገሪቱ መጠነኛ እፎይታን ያስገኛል ይላሉ። እንግዲህ ይሄ እዳን ለመክፈል የውጭ ምንዛሬ ችግር በሆነበት ጊዜ እዳን መክፈል ስለሚቸግር እሱን ፋታ ለማግኘት ነው። እንግዲህ ያው መንግስት ብድር እየፈለገ ይመስለኛል። አሁን ብድር እየጠየቀ ነው። ነገር ግን ገና ብድር እየጠየቀ ብድር ደግሞ መክፈል ግዴታ ስላለበት ያ ፋታ ይሰጠዋል። ዴፊኒትሊ ምንም አጠያይቅም። ያ ብዙ ስለሆነ አንድ ነጥብ አምስት ቢሊዮን ዶላር ይዘግይ ሲባል ትልቅ ፋታ ይሰጠዋል ማለት ነው። ያን ያህል መክፈል የነበረበትን አሁን በመክፈል ሳንታ ሌላ ጊዜ እንዲከፍል በዚህ አጣብቂኝ ውስጥ ያወጣዋል እንደማለት ነው። የተወሰነ ያግዘዋል። ይህንን አስመልክቶ ሮይተርስ ባወጣው ዘገባ ከቻይና ውጭ ያሉ አበዳሪ ሀገራት የብድር መክፈያ እፎይታው ሀገሪቱ እስከ መጪው መጋቢት 2016 መጨረሻ ድረስ ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ጋር በምታደርጋቸው ድርድሮች ከስምምነት ላይ እንዲደርስ ቅድመ ሁኔታ ማስቀመጣቸውን ጠቅሷል። የኢትዮጵያ ዕዳ ጋር የተያያዘ ኢኮኖሚያዊ ችግር ቀደም ብሎም የነበረ ስለመሆኑ የሚናገሩት ሌላው የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ በበኩላቸው ኢኮኖሚያዊ ችግሩ ተባብሶ በቀጠለበት ወቅት የተገኘው እፎይታ ጊዜያዊ መፍትሄ ቢሆንም ብቻውን ግን ችግሩን አይፈታም ይላሉ። እዳ ማሸጋሸጉ ኢትዮጵያ ካለባት እጅግ በጣም መጠነ ሰፊ ከሆነ ችግር ይሄ የእዳው መክፈል ጉዳይ አንዱ አካል ነው እንጂ ብቻውን ነጥ እያለ ያውን በበኩሌ የኢትዮጵያ የመንግስት ፖሊሲ ምን አይነት ነው? አንድ ሀገር ሲበደር እኮ የሚበደርበት ምክንያት አለው። ብድሩን ለምን እንበደራለን? ለማን ጥቅም ምን ለማምረት ምን ለመስራት የሚሉት ጥያቄዎች በጣም ወሳኝ ናቸው ምክንያቱም አሁን ሪሊፍ ወይም ደግሞ እፎይታ ቢገኝም መሰረታዊ የሆኑ ችግሮች ካልተፈቱ ችግሩ ሊፈታ አይችልም የሚል አቋም ነው ያለኝ ኢትዮጵያ እስከ መጋቢት ሁለት ሺህ አስራ አምስት አመተ ምህረት ድረስ ባለው የገንዘብ ሚኒስቴር መረጃ መሰረት ያለባት የውጭ ብድር ሀያ ስምንት ነጥብ አንድ ቢሊዮን ዶላር ደርሷል ዶክተር አክሎግ ቢራራ ሀገሪቷ አሁን ካለችበት የሰላም ሁኔታና ኢኮኖሚ ከገጠመው የተወሳሰብ ችግር አንጻር ሲታይ በቀጣይ ጊዜያት ለመክፈል የሚያስችል ተጨማሪ ገቢ ለመፍጠር የሚቻል አይደለም ይላሉ። ምን አምርተን ምን ሽጠን እዳውን ልንከፍል እንችላለን? ወይንስ ደግሞ የምንሸጣቸው ነገሮች አሉ ወይ? ምን ሽጠን ነው ብድሩ ነው የምንከፍለው? የኢትዮጵያ አየር መንገድ እንሽጠን ነው? የኢትዮጵያ ኤሌክትሪክ ኩባንያን እንሽጠን ነው? ቴሌኮምን እንሽጠን ነው? ምን ሽጠን ነው የሚለው ያሳስበኛል በበኩሌ። ምክንያቱም ይህች ሀገር ዕዳ ተሸካሚ የሆነችው ዛሬ ብቻ አይደለም፣ ቀደም ብሎም ነው። አሁን ተባብሷል። ሁኔታው ስለተባባሰ አሁን ባለፈው በአሜሪካ ኮንግሬስ ውስጥ ውይይት ነበረ። እኔ ተገኝቼ ነበረ ሳዳምጥ ነበር። የኢትዮጵያ የኢኮኖሚ ሁኔታ ያሳስበናል ብለዋል። ማይክ ሀመር የተናገሩት ትክክል ነው። ዕዳውም ያሳስበናል ብለዋል። በኢትዮጵያ ውስጥ ሰላምና እርጋታ የለም። ሰላምና እርጋታ የሌለበት ሀገር ምርትን ለማምረት አይቻልም። ሰው ሊገበያ አይቻልም። ቡና በብዛት ለማምረት አይቻልም። ሰሊጥ ለማምረት አይቻልም። እንቅስቃሴ የለም። ስለዚህ የመሸጋሸግን ቢኖር የፖሊሲን ለውጥ በኢትዮጵያ ውስጥ እስካልተከሰተ ድረስ በምንም አይነት ችግሩ ልንወጣው አንችልም የሚል ግንዛቤ ነው ያለ። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አጥላውም ሀገሪቱ ከዕዳ ጋር የተያያዙ ችግሮችን በዘላቂነት ለመፍታት የውጭ ምንዛሬን ማስገኘት የሚችሉ ምርቶችን አምርቶ ለመሸጥ የሚያስችል ሁኔታ መፍጠር ይኖርባታል ይላሉ። ኢትዮጵያ በእዳ ተዘፍቃለች። ምንም ጥያቄ የለውም። እዳ ውስጥ ነው ያለችው። ከእዳው እንግዲህ ለማውጣት ያለው አማራጭ በመጀመሪያ ደረጃ አነሰም በዛ የምታገኘውን የውጭ ምንዛሬ ፍሬ ባለው ስራ ላይ ማዋል ነው። አሁን እንደሚታየው የኢትዮጵያ መንግስት የሀገር ውስጥ ጦርነት ያካሂዳል፣ ሌሎችም ደግሞ እራኔዎች አሉ እና እነኝ እነኝ ሁኔታዎች የበለጠ ወጪ ያስወጡታል። እሱ ደግሞ ምርት የሚያመጡ አይደሉም ወይም ገንዘብ የሚያመጡ አይደሉም እና በዘላቂነት ለመፍታት የመጀመሪያው ነገር ምንድን ነው? ያለውን ሀብት በብልሃት መጠቀም ነው። ሁለተኛ የውጭ ምንዛሬ ለማፍራት በሀገር ውስጥ ያለውን ምርት ከፍ እንዲል እንዲሰፋና ለኤክስፖርት ለውጭ ንግድ የሚሆኑ ነገሮችን በብዛት ማምረት መቻል ነው። ለሱ ደግሞ እንደገና ያው ሰላም ይፈልጋል። ሰውም ተረጋግቶ መስራትን ይፈልጋል። የሀገር ውስጥ ኢኮኖሚያዊ እንቅስቃሴ የተረጋጋ መሆንን ይፈልጋል። ይሄ ኢንፍሌሽኑም መቆም አለበት። እና ይሄ ሁኔታ ሲፈጠርለት ኢኮኖሚው ለውጭ ንግድ ሊቀርቡ የሚችሉ ነገሮችን ማምረት ይችላል ማለት ነው እና በበቂ ሁኔታ የውጭ ምንዛሬ ለማግኘት የሚያስችሉ ምርቶችን ማምረት ከተቻለ ና መሸጥ ከተቻለ እዳን ለመክፈል ያስችላል ማለት ነው። የኢትዮጵያ መንግስት የውጭና የሀገር ውስጥ አጠቃላይ ብድር ስልሳ ነጥብ ስድስት ቢሊዮን የአሜሪካን ዶላር መድረሱን የገንዘብ ሚኒስቴር ባለፈው አመት የሰኔ ወር ሪፖርቱ አስታውቋል። አሁን ያለውን የውጭ ምንዛሬ ጥረት ና ኢኮኖሚያዊ ችግሮችን ለመፍታት የሚያስችሉ ተጨማሪ የብድር አማራጮችንም ካለም አቀፉ የገንዘብ ተቋም አይኤምኤፍን ጨምሮ ከሌሎች አበዳሪ ማሳደሪያ ግራት እየፈለገ ስለመሆኑም ተገልጿል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማዋየ ነው፣ እናመሰግናለን። ወደ ቀጣዩ ዘገባ ስንሸጋገር በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ በኢትዮጵያ ወቅታዊ ጉዳይ ዙሪያ የዩናይትድ ስቴትስ መንግስት የሚከተለውን ፖሊስ አስመልክቶ ባለፈው ሳምንት የምስክርነት ቃሉን አዳምጧል። በምክር ቤቱ ተገኝተው ቃላቸውን የሰጡት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልክተኛ ማይክ አመር እና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማን ሲሆኑ በኢትዮጵያ የሚታየው የፖለቲካ የደህንነት ኢኮኖሚያዊና ሌሎች ተያያዥ ጉዳዮች ዙሪያ አሜሪካ ያላትን አቋም ይፋ አድርገዋል። በምክር ቤቱ ተገኝታ ሂደቱን የተከታተለችው ስመኝ ሸቆየ ቀጣዩን ዘገባ አጠናቅራለች። በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ውስጥ የተካሄደውን የእማኞቹ ቃል የማዳመጥ ሂደት በንግግር የከፈቱት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሊቀመንበር የሆኑት እንደራሴ ጆን ጄምስ ናቸው። ኮሚቴው በዋናነት ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሀት መካከል የተፈረመውን የሰላም ስምምነት ትግበራን ለመፈተሽ እና በተለይ ደግሞ የአሜሪካ ና የኢትዮጵያን የሁለትዮሽ ግንኙነት ለመገምገም የተሰበሰበ መሆኑን ያብራሩት ጄምስ ኢትዮጵያ እየተጓዘችበት ያለው መንገድ እና አሜሪካ የምትከተለው የፖሊሲ አቅጣጫ እንደሚያሳስባቸው ገልጸዋል የምስክርነት ቃላቸውን እንዲሰጡ የተጠሩት የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማንም ስለ ሰሜን ኢትዮጵያ የሰላም ስምምነት አፈጻጸም፣ በአማራና በኦሮሚያ ክልሎች ስለቀጠለው ግጭትና ኢትዮጵያ እንደ ቻይና ሩሲያና የተባበሩት አረብ ኤምሬትስ የመሳሰሉ ሀገሮች ጋር ስለፈጠረችው ሰፊ ኢኮኖሚያዊ ትስስር እንዲያብራሩ ጠይቀዋቸዋል። አስቀድመው የምስክርነት ቃላቸውን የሰጡት አምባሳደር ማይክ ሀመር የባይደንና ሃሪስ መንግስት በዋናነት ከአንድ ዓመት በፊት በኢትዮጵያ መንግስትና በህወሀት መካከል በተደረሰው የሰላም ስምምነት አፈጻጸም ላይ እንዳተኮረ ገልጸዋል። ባለፈው አንድ ዓመት ውስጥ ከፍተኛ መሻሻል አይተናል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር እና ሌሎች ገለልተኛ ታዛቢዎች እንዳስታወቁት የሰሜኑ ጦርነት ከቆመ በኋላ በትግራይ ውስጥ ይፈጸም የነበረው የሰብአዊ መብት ረገጣና የመብት ጥሰት በከፍተኛ ሁኔታ ቀንሰዋል። ጎን ለጎን ደግሞ የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ የተቋቋመው ዓለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽን ሪፖርት አሁንም በምዕራብ ትግራይ ችግር መኖሩንና በኤርትራ ኃይሎች እየደረሰ ያለው በደል አሁንም መቀጠሉን ማመላከቱ ብዙ መሰራት እንዳለበት ያሳያል። አምባሳደር ሐመር አያይዘው በአማራ ክልልና በኦሮሚያ ክልል የቀጠለው ግጭትም የአሜሪካን አስተዳደር በከፍተኛ ሁኔታ እንደሚያሳስበው አመልክተዋል። ከግጭት ጋር የተያያዘ መጠነ ሰፊና ከባድ ፆታዊ ጥቃት በጣም ብዙ ቁጥር ያለው ሰው ህይወት መጥፋትና ከፍተኛ መጠን ያለው የኢኮኖሚ መቃወስን ጨምሮ ከፍተኛ ጥቃትና የሰብአዊ መብት ጥሰቶች መፈጸማቸውን የሚያሳዩ ተአማኒነት ያላቸው ሪፖርቶች አሉ በቅርቡ በአማራ ክልል በአስቸኳይ አዋጁ ስር እየተፈጸሙ ያሉ የንጹሐን ሰዎች ሞት ያለ ፍርድ ቤት ትእዛዝ እስር እንዲሁም በዘፈቀደ የሚፈጸም ግድያ ዙሪያ የሚወጡ ሪፖርቶች ያሳስቡናል በዚህ ግጭት ውስጥ ያሉ አካላት ሁከትን ከሚፈጥሩ የጥላቻ ንግግሮች እንዲቆጠቡና የሰላማዊ ዜጎችን ደህንነት እንዲጠብቁ አሳስበናል። አምባሳደር ሐመር አክለው ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በፋኖና በኢትዮጵያ መንግስት መካከል አማራ ክልል ውስጥ እየተካሄደ ያለው ግጭት በንግግር እንዲፈታ ግፊት ማድረጋቸውን ገልጸዋል። መንግስት በአማራ ክልል ላይ የጣለውን የአስቸኳይ ጊዜ አዋጅ እንዲያነሳ ኢንተርኔት እንዲለቀቅና መገናኛ ብዙሃን ወደ ክልሉ ገብተው ያለውን ሁኔታ እንዲያጣሩ እንዲፈቀድ ማሳሰባቸውንም አብራርተዋል። በተመሳሳይ ሁኔታ የምስክርነት ቃላቸውን የሰጡት በዩኤስኤድ የአፍሪካ ቢሮ ምክትል ረዳት አስተዳደር ታይለር ቤክልማንም የሰሜን ኢትዮጵያ ሰላም ስምምነት ለትግራይ ሕዝብ ሲፈለግ የነበረውን እፎይታ መስጠቱን ገልጸው የስምምነቱ አካል የሆኑት እንደ ትጥቅ ማስፈታት የሰራዊት መበተንና ከሰላማዊ ህዝብ ጋር ማዋሃድ እንዲሁም የሽግግር ፍትህ የመሳሰሉ ስራዎች ግን አሁንም እንደሚቀሩ አመልክተዋል። ኢትዮጵያ አሁንም የግጭቱ ውጤት ከሆነ እንደ ሰፊ ጾታዊ ጥቃትና እንደ አማራና ኦሮሚያ ክልል ባሉ ሌሎች የሀገሪቱ ክፍሎች ከሚፈጸሙ የሰብአዊ መብት ጥሰቶች ጋር ትግል ላይ ናት። የምስክርነቱን ሂደት የመሩት ሊቀመንበሩ ጄምስ፣ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር መኖር አስፈላጊነትን አስመልክተው በቅርቡ አድርገውት የነበረው ንግግር ወደፊት በቀጠናው አዲስ ግጭት ሊቀሰቅስ ይችላል የሚል ፍርሃታቸውን ገልጸዋል። የኢትዮጵያ መንግስት የሰላም ፍላጎት የሌለው እንደሆነ እና ምዕራቡን ዓለም በተለይም ዩናይትድ ስቴትስን የሚፈልገው እየተባባሰ የመጣውን የገንዘብ ችግሩን ለመፍታት ብቻ መሆኑ እያሳሰባቸው መሄዱንም አመልክተው ከምስክሮቹ ማብራሪያ ጠይቀዋል። ኢን ኦክቶበር 2023 uh, Abbey ፐብሊክ አርጊ ኢትዮጵያ ላንድ ሎክድ በአውሮፓውያኑ ጥቅምት 2023 አብይ በአደባባይ ኤርትራ ነጻ ከወጣች ጊዜ ወዲህ ኢትዮጵያ የባህር በር የሌላት ሀገር መሆኗንና ህዝቧን ከጂኦግራፊያዊ እስር ቤት ለማውጣት የቀይ ባህርን ወደብ ማግኘቷ የህልውና ጉዳይ መሆኑን ገልጸዋል። ታሪክን፣ ጂኦግራፊን፣ በብሔርና ኢኮኖሚያዊ ምክንያቶችን በመጥቀስ የቀይ ባህርን ጉዳይ መክፈት ወደፊት አዲስ ግጭት ሊቀሰቅስ የሚችል ጉዳይ ነው። አምባሳደር ሐመር ለዚህ ፍራቻ ዘል ጥያቄ ምላሽ የሰጡት ስጋቱ የአሜሪካ ብቻ ሳይሆን የሌሎች በቀጠናው የሚገኙ ሀገራትም ጭምር መሆኑን በማስመር ሲሆን ጠቅላይ ሚኒስትር አብይ ለዚህ ንግግራቸው ማስተባበያ መስጠታቸውንም ጠቅሰዋል። ጠቅላይ ሚኒስትሩ መልሰው ወደብ የማግኘት ጥረቱ በንግድ ትስስርና በሰላማዊ መንገድ እንደሚደረግ በይፋ መናገራቸውን ማመላከት ፈልጋለሁ። ከዚህ አንፃር በዩናይትድ ስቴትስ እይታ በቀጠናውም ሆነ በተለይ ደግሞ ኢትዮጵያ ውስጥ ግጭቶችና ጥቃቶችን ሰላማዊ በሆነ መንገድ መፍታት አስፈላጊ መሆኑን በግልጽ ነግረናቸዋል። ከግማሽ ሚሊየን በላይ የሚሆን ሰው ሕይወት የጠፋበትን ሰሜናዊውን የኢትዮጵያ ክፍል መልሶ ለመገንባት ከሀያ ቢሊየን ዶላር በላይ እንደሚያስፈልግ የዩናይትድ ስቴትስ ግምት ያመለክታል። ሀያ ስምንት ቢሊየን ዶላር የሚጠጋ የውጭ ብድር ያለባት ኢትዮጵያ ግን በከፍተኛ የዋጋ ንረትና በውጭ ምንዛሬ እጥረት ኢኮኖሚዋ እየተንገዳገደ በመሆኑ እንደ ቻይናና ዓለም አቀፉ የገንዘብ ተቋም አይኤምኤፍ ከመሳሰሉ አበዳሪዎች የእፎይታ ጊዜ ጠይቃለች። አሁን ኢትዮጵያ ካለችበት ፖለቲካዊ ሁኔታ አንጻር ይህ ድጋፍ ያስፈልጋታል ወይ የሚለው የአሜሪካ ተመራጭ ምክር ቤት አባላቱ ጥያቄ ነው። ቤክልማን ምን ላይ ሰጥተዋል። ኢትዮጵያ ውስጥ የኢኮኖሚ ውድቀት እንዳይከሰት መከላከል እና ኢትዮጵያውያን በሁለት እግራቸው እንዲቆሙ ማገዝ ለእኛም ለኢትዮጵያ ህዝብም እንዲሁም ለዓለምም ይጠቅማል ብለን እናምናለን። ይህንን የምናደርገው ከ126 ሚሊዮን ህዝቧ ከ40 በመቶ በላይ የሚሆነው አብዛኛው ከ15 ዓመት በታች የሆነ ወጣት ባለባት ሀገር ነው። ለዚህ ነው እነዚህን ሂደቶች የምንደግፈው። ድጋፋችንን ስንሰጥ ግን ከሴቶቻችንና ኢትዮጵያ ውስጥ ካለን ጥቅም ጋር በሚስማማ መልኩ ነው። በቅርብ ዓመታት ውስጥ በኦሮሚያ ክልል በመቶዎች ለሚቆጠሩ ሰዎች ህይወት መጥፋት ምክንያት የሆነውን በኢትዮጵያ መንግስትና በኦሮሞ ነፃነት ሰራዊት መካከል የሚካሄድ ግጭት ለመፍታት በታንዛኒያ የተካሄዱ ድርድሮች ያለ ስምምነት ተጠናቀዋል። ይህም በክልሉ የሚፈጸሙ ግድያዎችና የመብት ጥሰቶች እንዲቀጥሉ አድርጓል። የአሜሪካ ምክር ቤት ተመራጭ እንደራሴ ቶማስ ኪን በድርድሮቹ ላይ አሜሪካን ወክለው ታዛቢ ለነበሩትና እነዚህን ግጭቶች በሰላማዊ መንገድ ለመፍታት የአሜሪካ ተሳትፎ አስፈላጊ መሆኑን ላሰመሩበት አምባሳደር ሐመር ድርድሩ እንዳይሳካ እንቅፋት የሆነው ምን እንደሆነና ድርድሩ መቼ ሊቀጥል ይችላል ብለው እንደሚያምኑ ጥያቄ አቅርበውላቸዋል። When I took this job in June of twenty twenty two, I was told that this horrific uh, war in Tigray in Northern Ethiopia would never end. That'd be a አሁን ደግሞ በመንግስትና በኦሮሞ ነፃነት ሰራዊት መካከል በሚደረጉ ንግግሮች ውስጥ ተሳታፊ ነን። የምንፈልገውን ውጤት እናመጣለን ብሎ መናገር ከባድ ነው። አሜሪካ ያለ ሰው በአጭር ጊዜ ምላሽ ማግኘት ይፈልግ ይሆናል። ነገር ግን ድርድሩ በጣም አስቸጋሪ ነው። ዛሬ ሰላም የቆዩት ለሁለት ሳምንት ከግማሽ ነበር፣ ግን መሻሻሎች ታይተዋል። ኦፍኮርስ ኢትስ ናት ኦንሊ ጀስት መንግሥት ብቻ ሳይሆን ሁለቱም ወገኖች አንዳንድ ፍላጎታቸውን ለመተውና ለመስማማት ጦርነት መፍትሄ ያለመሆኑን ለመወሰን እንዲሁም ለሕዝባቸው የሚበጀውና ሰፊ ዓላማቸውን የሚያሳካው ወደ ፖለቲካዊ ውይይት መግባት መሆኑን ለመወሰን የሚያስችል ብርታት ያስፈልጋቸዋል። ሌላው በምክር ቤቱ አባላት አጽንኦት የተሰጠው በሰሜን ኢትዮጵያው ጦርነት ወቅት የሰብአዊ መብት ጥሰት ያደረሱ ግለሰቦች ለፍርድ እንዲቀርቡ የአሜሪካ መንግስት ምን ማድረግ ይችላል? የሚለው ጥያቄ ነው። ለዚህ ምላሽ የሰጡት አምባሳደር ሀመር ይህ የኢትዮጵያ መንግስትና የጦር ሰራዊታቸው የጦር ወንጀሎችን የፈጸሙት የኤርትራ መንግስት ኃላፊነት መሆኑን አስረድተው የአሜሪካ መንግስት ግን ማንኛውንም ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። በኢትዮጵያ እንዲካሄድ የሚታሰበው የሽግግር ፍትህ ሂደትም ዓለም አቀፍ ደረጃን የጠበቀ እንዲሆን ለማድረግ አሜሪካና ሌሎች ዓለም አቀፍ አካላት አስፈላጊውን ድጋፍ እያደረጉ መሆኑን አመልክተዋል። the process is ongoing. I know that uh, we are impatient in terms of wanting to see that justice be done and then it's going to be done. Na gina sabo shu bahag gindi ta yeku kama fa lagans ar sigistan dalil na ከኢትዮጵያ መንግስትና የሽግግር የፍትህ ሂደቱን ለማሻሻል ኃላፊነት ካለባቸው አካላት ጋር እየተነጋገረ ሁሉን ያካተተ የሽግግር ፍትህ እንዲኖር ግፊት እያደረጉ ነው። በተጨማሪም ውስጥ ለውስጥ የተጀመሩ ሂደቶች አሉ። እኛም ይህ ሂደት ታማኝና ሁሉን አቀፍ እንዲሆን ድጋፍ እና ምክር እንሰጣለን። አሜሪካ አቋርጣ ስለነበረውና በቅርቡ ስለቀጠለችው ለኢትዮጵያ የምትሰጠው የምግብ እርዳታ ዙሪያም ከምክር ቤቱ አባላት ጥያቄ ተነስቷል። ቤክልማን እርዳታው የቀጠለው የኢትዮጵያ መንግስት በስርጭቱ ሂደት ላይ መሰረታዊ ለውጦችን ለማድረግ ከተስማማ በኋላ መሆኑን በምሳሌ አብራርተዋል። የኢትዮጵያ መንግስት እህሎች የሚቀመጡበትን መጋዘኖች የማስተዳደር እና የስርጭት ሂደቱ በአጋር ተቋም ስር እንዲሆን እንዲሁም የወፍጮ እና ሌሎች ተመሳሳይ ስፍራዎች ለክትትል ክፍት እንዲሆኑ ፈቅደዋል። በተጨማሪም ዓለም አቀፍ ተቀባይነት ያለው ተጋላጭነትን መሠረት ያደረገ የእርዳታ አቅርቦት እንዲኖር ተስማምተዋል። ይህም ተጎጂዎቹን በጋራ የመለየትና የመጨረሻውን የተጠቃሚዎች ዝርዝር በጋራ የማጽደቅ ስራን ይጨምራል። በሰሜን ኢትዮጵያ የነበረውን ጦርነት ያስቆመው የሰላም ስምምነት ከተፈረመ በኋላ አሜሪካ በትግራይ ክልል የተሻለ የእርዳታ አቅርቦት እያደረሰች መሆኗንና ጾታዊ ጥቃት ለደረሰባቸው ሴቶችም ከፍተኛ ድጋፍ እየተደረገ መሆኑን የተከበራችሁ አድማጮቻችንና ተመልካቾቻችን፣ የዚህ ዘገባ ሙሉ ቅጂ በዌብሳይታችን ላይ ስላለ እንድትጎበኙት እንጋብዛለን። ሀብታሙ ዚህም ሳስተናግዳችሁ ነበርኩ። ብርሃን ይሉ ደግሞ በቅንብሩ አብራን ነበረች። ከመላ ባልደረቦች ጋር መልካም ምሽት ይሁንላችሁ። የነገ ሰው ይበለን።